እንግዲህ የፖላንድ የውጭ ጉዳይ ሚኒስትርና የ ሀገር ውስጥ ጉዳይ ሚኒስትር በትላንትና ዕለት ወደ ለንደን ተጉዟል። የጉዟቸው ዋነኛ ዓላማ የሚሆነው ሰሞኑን በእንግሊዝ ሀገር ኤሴክስ በሚባል ከተማ በፖላንዳውያን ላይ የደረሰውን ጉዳት ተከትሎ የእንግሊዝ ከፍተኛ ባለስልጣናት ጋር ስለ ጉዳዩ ለመወያየት እና ይሄ እየተደጋገመ የመጣውን የዘረኝነት ወይም የጥላቻ ጥቃት መፍትሄ ለማፈላለግ ነው። ከዛም ባሻገር ደግሞ የፖላንድ ዜጎችንም በእንግሊዝ ያሉትን የማወያየት እና የማረጋጋት ስራም ይሰራሉ ተብሎ ነው የሚጠበቀው። ባሳለፍነው ነው ሳምንት መጨረሻ ላይ በደረሰ የዘረኝነት ጥቃት አንድ ፖላንዳዊ ህይወቱ አልፏል። ሶስት ፖላንዳውያን ደግሞ ክፉኛ ቆስለዋል። ጉዳቱን ያደረሱት ወጣቶች ናቸው። እነሱም በቁጥጥር ስር ውለዋል። በነገራችን ላይ እንደዚህ አይነት ጉዳዮች ሲከሰቱ የአሁኑ የመጀመሪያ አይደለም። ስለዚህ ዛሬ ከተለያዩ የመንግስት ኃላፊዎች ጋር የመወያየት ፕሮግራም እንዳላቸውም ለማወቅ ችያለው። ከዛም ባሻገር ደግሞ የፖላንድ ዜጎችንም በእንግሊዝ ያሉትን የማወያየት እና የማረጋጋት ስራም ይሰራሉ ተብሎ ነው የሚጠበቀው ብሪታንያ ውስጥ በወቅቱ ምን ያህል የፖላንድ ዜጎች ይኖራሉ? ለጥቃትስ ተጋላጭ ያደረጋቸው ምክንያት ምንድን ነው ተብሎ ይታሰባል? ዩናይትድ ኪንግደም ስታቲስቲክስ ቢሮ ያገኘውት መረጃ እንደሚያሳየው በአሁኑ ወቅት የፖላንዳውያን ቁጥር ወደ ዘጠኝ መቶ አስራ ስድስት ሺ ደርሷል። ከዚህ ቀደም እንግሊዝ ውስጥ ቁጥራቸው ከፍተኛ የነበሩት ሕንዳውያን ነበሩ። አሁን ግን የመጀመሪያውን ደረጃ ፖላንዳውያን ተቆጣጥረውታል። ፖላንድ የአውሮፓ ሕብረትን ከመቀላቀሏ አንድ ዓመት በፊት ማለት በሁለት ሺ ሶስት አመተ ምህረት ከነበረው በሀያ እጥፍ ነው ቁጥሩ እየጨመረ ያለው ይሄ ምናልባት ቁጥራቸው ከፍ ማለቱ እና በኢኮኖሚ ውስጥም ያላቸው ድርሻ እየጨመ ረ መምጣቱ ለጥቃት እንደዳረጋቸው የሚናገሩ ተንታኞች አሉ። ከ ሀያ ሁለት ሺህ በላይ ድርጅቶች ከአነስተኛ ሱቆች አንስቶ እስከ ትልልቅ ፋብሪካዎችም አላቸው። በእንግሊዝ ኢኮኖሚ ላይ ያላቸውም ድርሻ ከፍተኛ እየሆነ ነው እየመጣ። በውጭ ሀገር ዜጎች በተለይ በፖላንዳውያን ላይ የዘረኝነት ጥቃት መፈጸም የጀመረው ብሪታንያ ከአውሮፓ ሕብረት ለመውጣት ከወሰነች በኋላ ነው። ብሪታንያ ሙሉ በሙሉ ከአውሮፓ ሕብረት በምትወጣበት ጊዜ እንግሊዝ ሀገር በሚኖሩት የፖላንድ ዜጎች ላይ ተመሳሳይ ጥቃት እንደ ላይፈጸም፣ ሁለቱ ሀገራት ምን አይነት መፍትሄ ሊያፈላልጉ ነው? አዎ እንግዲህ በሁለቱ አገራት መካከል ያለው ግንኙነት በጣም ጠንካራ ነው። በንግድ በወታደራዊ ግንኙነትም ይሁን በሌሎች ዘርፎች ከፍተኛ ግንኙነት ነው ያላቸው። እንደዚሁም ደግሞ ሌላኛው የሚያስተሳስራቸው ጉዳይ ከፍተኛ የፖላንዳውያን ቁጥር በእንግሊዝ መኖሩ ነው። ባለፈው ሳምንት የእንግሊዙ የውጭ ጉዳይ ሚኒስትር እዚሁ ፖላንድ መጥተው ከአቻዎቻቸው ጋር ውይይት አድርገው ነበር። የመወያያቸው ማጠንጠኛ የነበረውም ይሄው በተደጋጋሚ እየመጣ ያለው ጥቃት ጉዳይ ነው። ይሄ ጥቃት አንድ ቦታ መቆም እንዳለበት የእንግሊዙም የውጭ ጉዳይ ሚኒስትር ሆኑ የፖላንዱም የውጭ ጉዳይ ሚኒስትር በጋራ በሰጡት መግለጫ አውግዘውታል። ጉዳዩን ከለላም እንደሚሰጡ ቃል ገብተዋል። ነገር ግን ይሄ በጠቅላይ ሚኒስትሮች ወይም በውጭ ጉዳይ ሚኒስትሮች ብቻ ውሳኔ የሚያገኝ ጉዳይ አይመስልም። ወደፊትም የተለያዩ መፍትሄ ሀሳቦችን ለማስቀመጥ ነው አሁን የሄደውም ልኡካን ቡድን ተወያይቶ የአጭር ጊዜ የረጅም ጊዜ እንዲሁም የመካከለኛ እቅዶችን ያወጣል ተብሎ ነው የሚገመተው። የፖላንዱ ምክትል ጠቅላይ ሚኒስትርም ባለፈው ሳምንት ይህንኑ ጉዳይ ለመወያየት እንግሊዝ ሀገር ገብተው ነበር። እሳቸው አንድ የጠቆሙት ነገር አለ። በመጪዎቹ ከአምስት እስከ አስር አመታት ውስጥ ቢያንስ ከሁለት መቶ ሀምሳ ሺህ በላይ ፖላንዳውያን ወደ ሀገራቸው ሊመለሱ ይችላሉ፣ እንግሊዝ ከአውሮፓው ሕብረት መውጣቷን ተከትሎ የሚል ግምት ሰጥተዋል። እሳቸው ይህንን ያሉበት ምክንያት ምንድን ነው? በግፊት ብቻ ሳይሆን ፖላንድ እንደ ድሮ አይደለችም። የኮሚኒስት ስርዓትን ከጣለች በኋላ ከፍተኛ የኢኮኖሚ እድገት አለ፣ የስራ እድልም ተፈጥሯል። የሁለቱ ሀገራት ባለስልጣናት አሁን ሰሞኑን የሚያደርጉት ውይይት ለእንደዚህ አይነት ነገር መፍትሄ ያስቀምጣሉ ተብሎ ነው የሚቀመጠው። የወርሶ ወኪላችን ስለሽ ይልማ፣ ለሰጠህን ማብራሪያ አመሰግናለሁ። እኔም አመሰግናለሁ።